ሳይንስና ሕብረተሰብ። እንደነዋሪው ብዛት በትላልቅ የአፍሪካ ዋና ከተማዎች እያንዳንዱ ሰው ተጠቅሞ የሚጥላቸው ቆሻሻ ውዳቂ ነገሮች እንደ ሰው ብዛት እጅግ ብዙ ነው። እነዚህን ቆሻሻዎች ለቃቅሞ የሚያነሳ ድርጅት አንዳንድ አገር የለውም፣ ወይም ቢኖረው ለመሰብሰብ ካቅማቸው በላይ ሆኖባቸዋል፣ ወይም ደግሞ በብዙ ከተማዎች እንደሚታየው ሁሉንም የሚያዳርስ አይደለም። በሚሊዮን የሚቆጠሩ ብዙ ሰዎች ተጨናንቀው በሚኖሩበት በናይሮቢ ከተማ አንዳንድ ብልሃተኛ ሰዎች አዳዲስ ነገሮች ፈጥረው ችግሩን ለመቅረፍ ተነስተዋል። ወይዘሪት ጄሲካ አንዲ አቅጥና በስሱ የጠፈጠፈችውን አንዱን ቂጣ ለጥቂት ደቂቃ የብረት ምጣዱ ላይ እንዲበስል ዘርግታለች። ከትንሽ ደቂቃ በኋላም ያንኑ ቂጣ እንደገና ሌላ ጎኑን እሳት እንዲመታውም ገልበጥ ታደርገዋለች። በመልክ በመልኩና በሥነ ሥርዓቱ ገና እሳት ያልመታቸውን ቂጣዎቿን ጨርቅ አልብሳ አጠገቧ ድርድራም ተመሳሳይ ሥራ ለመሥራት አስቀምጣቸዋለች። አሁን የማዘጋጀው ለምሳ የሚሆኑ ስስ ቂጣዎች ነው። ቻፓቲና ሻይ ለምሳ እያዘጋጀሁም ነው። ልጅቷ አርፍዳ ሥራውን ስለጀመረች ሲያዋት፣ በጥድፊያ ላይ ናት። ብዙውን ጊዜ ሥራውን የምትጀምረው ከንጋቱ 12 ሰዓት ላይ ነው። አሁን ግን በዚህ ከናይሮቢ ከተማ ወደ ደቡብ ምዕራብ በምትገኘው ኪቢራ ተብላ በምትጠራው መንደር ውስጥ እጅጓን ሰብስባ በፍጥነት ደፋ ቀና የምትለው ልጅ በጊዜው ባልታወቀ ምክንያት ለመድረስ ያልቻለችውን ሌላዋን ቀቃ የተክታ ምግብ ለማብሰል በቦታው የተገኘች ልጅ ናት። ይህ የምታዩት ፎሶሊያ ነው። ያ ደግሞ ስጋ ነው። ይህኛው የምታዩት ወጥ ደግሞ ከምስር የተሠራ ነው። የምግቡን አይነት በየጊዜው እንደ ሁኔታው እንቀያይራለን። የምግቡ ሽታ ከቅመማ ቅመሙ ጋር በቦታው ተገኝቶ ሁኔታውን የዘገበው ባልደረባችን እንዳለው በጣም የሚደነቅና ግሩም ነው። እሷ ቆማ ከምትሰራበት በዝቅተኛ ግንብ ከታጠረው ማድቤት ትንሽ አለፍ ብሎም ውዳቂ ቆሻሻ ነገሮች ተከምሮ ተቀምጠዋል። ይህ ቦታም ምግብ ቀቃይ መንደረተኛው ሴት በጋራ ምግቡን ለማብሰል እዛ እየመጡ ተራ በተራን በፈረቃ የሚጠቀሙበት የጋራም ማድቤት ነው ግርግዳና ጣራ የሌለው ሜዳ ላይ የቆመ ምድጃ ነው። ይህ ሁሉ የምታዩት ቆሻሻ ሰው ሁሉ የትም የጣለው ነው። ማንም ሰው ቆሻሻውን እንደምታውቁት እዚህ እንደፈለገው የትም አውጥቶ ይጥላል። እዚህ ከጀርባችን የሚገኘው የናይሮቢ ወንዝ ውስጥ ብቻ ቆሻሻውን አንስተው የሚደፉም ሰዎች አሉ። ወንዙም ከየመንደሩ የሚጣሉትን ቆሻሻዎች ጠራርጎና ተሸክሞ በእኛ በኩል በአጠገባችን ያልፋል። ወረድ ብለን ውዳቂዎቹን ለመሰብሰብ አሁን ለእኛ ምችና ቀላል ነገር ሆኗል እያለ ፕሮጀክቱን የሚመራው ወጣቱ ኮንስታንቲን ኖንጊሶ ስለ ሁኔታው ተደስቶም ያብራራል። ከእያንዳንዱ ሰው ቤት እየተጣለ የሚወጣው ቆሻሻ አይነቱ ብዙ ነው። የፕላስቲክ ጠርሙሶች ይገኙበታል። ወረቀቶችና ክርታስ ካርቶኖችም አሉበት። ያረጁ ሰሌኖችና ቆሻሻ ጨርቆችም አብረው ተቀላቅለዋል። ሁኔታውን እዚያ የተከታተለው ዘጋቢያችን እንደ ደረሰበት እነዚህ እዚያ በነጻ የትም ወድቀው የሚገኙ ቁሳቁሶች ተሰብስበው እንደ እንጨትና እንደ ከሰል የምግብ ማብሰያ የሚሆኑ ግን የተናቁ ማንም ከቤቷ አውጥቶ የጣላቸው ቆሻሻ ነገሮች ናቸው። ጥሩ የሙቀት ኃይል ለማግኘት ቆሻሻውን ከስምንት መቶ ዲግሪ በላይ በእሳት እናቃጥለዋለን። በመጀመሪያ ንጹሕ ሙቀት ለማግኘት ምን ያህል አስቸጋሪ ነገር እንደሆነ እኔ ፈጽሞ አላውቅም ነበር። እውነቱን ለመናገር ይህን ያህል አስቸጋሪ ነገር መሆኑን ቀደም ብዬ ባቁ ኖሮ እጄን ሰብስቤ፣ እንደዚህ አይነቱ ነገር ውስጥ በምንም አይነት አልገባም ነበር ግን መጨረሻ የሌለውን እንደ ተራራ በየቀኑ እያደገ የሚሄደውን የናይሮቢ ከተማ ቆሻሻ ማየት የሰለቸውና ያበሳቸው ወጣቱ አርኪቴክት ኮንስታንቲን አንድ ቀን እሱ እንዳለው አንድ ሐሳብ መጣለት። አቀጣጥለን ለምግብ ማብሰያ ብናደርገው፣ በአንድ በኩል ቆሻሻው ተጠራቅሞ አገራ አበላሽም፣ በሌላ በኩል ለምግብ ማብሰያ ዛፉንና ደኑን ከመጨፍጨፍ እናድናለን ብሎ ወጣቱ ተነስቶ አንድ መላም እንደመታ ይናገራል። ከስምንት ዓመት ድካምና የተለያዩ ሙከራዎች በኋላ ኮንስታንቲን የኪቢራው መንደር ልጅ ይህን የመሰለ መፍትሄ በመጨረሻ ፈልጎ አግኝቶ በሥራ ላይ እንዲውልም የራሱን አስተዋጽኦም አድርጓል። ጄምስ ካማሩ የሚባለው ሌላው ሠራተኛ ከዚያም ከዚህም የተሰበሰቡትን ውዳቂ ቅራቅምቦች ትልቁ ማቀጣጠያ ምድጃ ውስጥ በየጊዜው ሙቀቱ ዝቅ እንዳይል ባናት ባናቱ እየደፋ ያቀጣጥለዋል። በምድጃው ግራና ቀኝ ላይም ባልዲዎች ተንጠልጥለዋል። አንደኛው ባልዲ የምታዩት ለዘይት ሲሆን፣ ሁለተኛው ደግሞ ለውሃ ነው። ሁለቱን አደባልቀው ሲለቁት ምድጃው በደንብ ተቀጣጥሎ ሙቀት ይሰጣል። በደንብ ተቀጣጥሎ አንዴ ከጋለ ደግሞ ተጨማሪ ውዳቄ ቆሻሻ አከታትሎ መጨመር ይህን ያህልም አያስፈልግም። ይህ በቀላሉ የተሰራው ምድጃ አንዴ ግሎ ከአንድ ሺ ዲግሪ በላይ ከሆነ ደግሞ የተቀጣጠለው ጢስ በምንም አይነት መርዝነት የለውም። ይህ ከሆነ ደግሞ ይህ ነው ብልሃቱ። ቆሻሻ ውዳቂ ናቸው ተብሎ የሚጣሉ ትርፍ ነገሮች ትልቅ ዋጋም አላቸው ማለት ነው። አሁን ሰዎች ይህን አይተው ቆሻሻ ውዳቂያቸውን ፈሳሽ ወንዝ ውስጥ ከመጣል እነሱ ተቆጥበዋል። እዚህ ድረስ አምጥተውም አንዳንዶቹ ለእኛ እንድንጠቀምበትም ይሰጡናል። ይህ ደግሞ እኛን ይረዳል። በዚያውም የመንደራችንንና የአካባቢያችንንም ንጽህና ይጠብቃል። እሱ ብቻ አይደለም። በቦታው ተገኝቶ ሁኔታውን የተከታተለው ዘጋቢያችን እዚያ ተዘዋውሮ እንደተመለከተው ይህ ዘዴ ወደፊት ገንዘብም፣ እሱ እንዳለው፣ ይወልዳል። በዚህ ብልሃት የቀበሌው ነዋሪዎች ሜዳ ላይ ምግብ እየቀቀሉና እያዘጋጁ በዝቅተኛ ዋጋ ለተመጋቢውም እየሸጡ ገንዘብ ገቢ ማድረግ ጀምረዋል። ለተማሪዎችም እዚያው ምሳ እያዘጋጁ እንደዚሁ በዝቅተኛ ዋጋ እያቀረቡ የቀን ተማሪዎቹን ይመግባሉ። በዚያውም ገንዘብ ይሰበስባሉ። አራት ቀበሌዎች ይህን ሁኔታ አይተው አሁን እነሱም በብልሃቱ ተማርከው ተመሳሳይ የማቃጠያ ምድጃ በቅርቡ ገንብተው ለመጠቀምም አስበዋል። ሌሎች ሦስት መንደሮችም ተመሳሳይ ዕድል አግኝተው ከናይሮቢ እንደተሰማው እነሱም በተራቸው ከእውቀቱ ለመካፈል ተራ ይዘዋል። ጂም አርቸር እና የሐሳቧ ምንጭ እንዲሁም በርካታ ያሉ ግብረ አበሮቹም አንድ ላይ ሆነው ሌላ አዲስ ሐሳብ አውጥቶ አውርደው እሱን በሥራ ላይ ለመተርጎም አሁን አንድ ላይ ሆነው ቆርጠው እነሱ ተነስተዋል። እንደ ተሰማው ውዳቂ ቆሻሻዎችን አቃጥለው ከዛ በሚገኘው ሙቀት የመብራት ኃይል ለአካባቢው ለማመንጨት አንድ ደረጃ ላይ ደርሰዋል። እስቲ እንዳው ገምቱት የመብራት ኃይል በቀላሉ በማመንጨት ምን ማድረግ እንደምንችል ተመካክረን፣ በየጊዜው እዚ ኬንያ ብልጭ ብሎ የሚጠፋውንና የሚቋርጠውን የመብራት ችግር ለአንዴና ለመጨረሻ ጊዜ እኛ በፈጠርነው ዘዴ እናስወግዳለን። ልዩ ተአምር የምናሳይበትም ዘመን ከእንግዲህ ይለማት ያብቃን ጊዜው ሩቅ አይደለም። በትላልቅ የአውሮፓ ከተማዎች የሚጣሉ ቆሻሻዎችም ከየቤቱ ተለቅመው በሥነ ሥርዓቱ ለብዙ ነገሮች እዚህ እንዲውሉ ይደረጋል። ተቃጥለው ሙቀት ይሰጣሉ። ብረታ ብረቶቹና ሌሎች ቁሳቁሶችም ተመልሰው ፋብሪካ ይገባሉ። ሌላው ቀርቶ የተጠቀምነው ውሃም እዚህ አውሮፓ አይደፋም። ይልማሌ ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ